ሰላም ለእናንተ ይሁን። ጋቤና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዘዩ ማብሬያችሁ አመሻለሁ። በቅርብ ዓመታት ውስጥ እውቅናቸው እየጨመረ ከመጡ ወጣት ድምፃውያን መካከል አንዱ ነው። በአማርኛና ኦሮምኛ ቋንቋዎች ተጫውቶ በማኅበራዊ መገናኛ አውታሮች የለቀቃቸው ሙዚቃዎች በሚሊዮኖች የሚቆጠሩ ተመልካቾችና አድማጮችን ማግኘታቸው ድምፃዊ ኃይለ ኢየሱስ ፈይሳ ጆሮ ገብ ሙዚቃዎችን የመፍጠር ችሎታ የተቸረው ወጣት ስለመሆኑ ጠቋሚ ይመስላሉ። ከልጅነቱ ጀምሮ ለግል ስሜት የጀማመረው ሙዚቃ በእርግጥም ለዝናም ለእንጀራም እንደሚያበቃ ማረጋገጫ ሆኖለታል። ሙዚቃ ሕይወቴ ነው ብዬ የደመደምኩበትን ሞመንት አላስታውሰውም። ምክንያቱም ከልጅነት ጀምሮ ስዘፍን ነው የማስታውሰው። አለሳ ጎራጉ እየተጫወትኩም ወደ ትምህርት ቤት እየሄድኩ ስዘፍን አስታውሳለሁ። የሆነ ከጊዜ በኋላ የመጣ ውሳኔ አይደለም። በዚህኛዎች ቦታ ሊሄድ ያልኩበትን ሞመንት አላስታውሰውም። የዛሬ ስምንት ዓመት ገደማ ነው ኃይለ ኢየሱስ ከሙዚቃ አድማጮች ጋር የተዋወቀው። ሁለት የኦሮምኛና አንድ የአማርኛ ነባር ሙዚቃዎችን በአንድ ላይ መልሰው አቀንቅኖ ነበረ። ያም ማድረግ ለምን እንደፈለገ ያልተለመደ አቀራረቡም ያስከተለውን ምላሽ በማነሳሳት አጭር ቆይታችን ይጀምራል። አብራችሁን ቆዩ። የነዚህ ዘፈኖችን ለመስፈን ያነሳሳይ ነገር ቢኖር ልጅነት በማስታወስ ውስጥ ነው። ጥሩ የትምህርት ቤት የጧ ተማሪዎች ሆነን ወደ ትምህርት ቤት ለመዘጋጀት ስንነሳ የመጀመሪያው ደውል አስታውስ ከሆነ ድሮ በሬዲዮ የመጀመሪያው ፕሮግራም ኦሮሚያ ፕሮግራም ነበረ እና ከዛ ጀምረን ነው የምንነሳው። ፊታችንን ታጥበን ቁርሱም፣ ደፍተራችን አስተካክልን የምንወጣው የነበረው እና በዚህ ሰዓት ወደ ትምህርት ቤት በምንሄድበት ጊዜ የምሰማው ዘፈን ኢጃ ነዳርቴን ሊሆን ይችላል። ደግሞ አስኮት እንደዚህ ዘፈኖች ብዙ ጊዜ ሰማቸዋሉ። አቶ ማለት ነው ስመለስ ደግሞ ዜና ከስድስት ሰዓት ዜና በኋላ ስፖርት ፕሮግራም ቀርቦ ቀጥሎ የሚመጣው የነበረው ዘፈን ብዙ ጊዜ የማስታወሰው የነበረው ያዥሌ ቀጠሮ ነበረ። ሰው እነዚህን ነገሮችን ቻይል ሁሌ የሚያስታውሱ ነገሮች ናቸውና። እና ከበዛ አይነት መጀመሪያ የተጀመረው ዘፈኑን ለመስራት ያሰብኩት እንግዲህ ልክ እንደጠየቀኝ ከኝ በአድማጮች ወይም ደግሞ እንግዲህ ተሰጠኛም አስተያየት አይ ቲንክ ደስ የሚል የሚያበረታታ ነው። ዳሱ አይ ቲንክ በአሁኑ ሰዓት ላይ ደግሜ ደጋግሜ እስከዛ ድረስ በዚህ እየሰራ ያለሁ ጥሩ ምላሽ አድማጮች ስላገኘ ነው። Heina, Natan, Tina, Heina, Heaven, ኃይለ ኢየሱስ፣ አጀማመርህ ይሄ ቢሆንም ቀስ እያልክ በወጥ ሙዚቃዎች ደግሞ ተመልሰሃል። ከሙዚቃዎች መካከል የሙያ ታሪኬን ቀይረዋል፣ በርካታ አድማጮችና ተከታዮችን አፍርቶልኛል የምትለው ሙዚቃ የትኛው ነው? ሀብዬ ገና አስና አስቆቱ ሲወጡ ቀጥሎ የወጣው ሳላሽ ነው። እነዚህ ሁለቱ ዘፈኖች በእርግጠኝነት ሆነ ስራ መሰረት አሽዘኛል ብዬ አምናለሁ። አስቆቱና ሳላሽ የሚሉ ዘፈኖች ቀጥሎ የመጡት የተሰሯቸው ነገሮች አይ ቲንክ እነሱ ላይ ነው ስ እየገነባ እየገነባ የመጣው ስለዚህ፣ አይ ቲንክ የመጀመሪያዎች ከመጀመሪያውም ጀምሮ ያሉት እነዚህ ሁለት ዘፈኖች ይመስሉኛል። ከተወዛዋጆች ጋራ ፋውንቴን ውስጥ እየጨፈራችሁ የተቀረጻችሁት አንድ ሙዚቃም አለ፣ ናና የሚለው እሱ የነበረው ተቀባይነት ከፍ ያለ ነበረ። ስለ እሱ ሙዚቃ አሰራር እስኪ ጥቂት ንገረን። እኔ በቪዲዮ ቲንክ በቪዲዮ አቀራረቡ ሌላ እንትስኝ ይሆናል ቲንክ በነበረ ነገር ላይ ከቪዲዮ ተጨምሮበት ከውዝዋዜ ጋር ምክንያቱም እነዛ ዘፈኖች የመጀመሪያዎቹ ምስሎ ዘፈኖች ናቸው እና ሲንግል የሲንግል የሚጮፉ ዘፈኖች አልነበሩም። ሁለት ምስሎ የሚደመጡ ነገሮች ነበሩ እና እና ከውዝዋዜው ጋር ከቪዲዮ አቀራረጹ ከቪዲዮ ዳይሬክቲንጉ ጋር ተጨማምሮበት ከልጆቹ በጣም ደስ የሚል ኮሪዮግራፊ ጋር ቲንክ እሱ ሌላኛ ሌላ አድማጭም በነበረ ላይ ሌላ አድማጭ ጨምሮልኛል። በእርግጥ ቪዲዮ የተሰራው አሜሪካን ሀገር ሙዚቃውን ያቀናበረልኝ አሸበር በላይ ነው። በቪዲዮውን የቀረጸልኝ ዛጎል ፊልም ፕሮዳክሽን ቴዲ የሚባል ልጅ ነው። ደስ የሚል ጊዜ ነበረ። ደስ የሚል ጊዜ ነበረ። እኔ እና የቀረፃ ላይ በሚገርም ሁኔታ ካሜራ ጠፍቷል። ይሄ እየተሰራ ያለው ነገር ደስ የሚል ነገር ነበር፣ እና ከአንዱ ሎኬሽን ወደ አንድ ሎኬሽን ስንሄድ የነበረውን አንድ ካሜራ ጥለን ሄድ ነው። ሰርግ ቀርጾበት ነበር መሰለኛል። ልጁ መናገር አልፋል ና እንደ ታሪክ አስታውሽ ከማውራት አንጻ ነው። እና ሰርግም ተቀርጾበት ውስጡ በሚሞሪ ነበረው ይህ እናናይን ሳሳውሰው እነዚህ መገሮች ነገሮች አውረት ልኛል በጣም ደስ የሚል ጊዜ ነው። አዘሴም ታይም ደግሞ እንዲህ አይነት ነገሮች ማርፈውበታል። የውዝዋዜ ነገር ከተነሳ፣ በዚህ ሙዚቃ ላይ አንተ ጎበዝ ተወዛዋዥ እንደሆንክም ታሳያለህ። ከዚያ በኋላ ያሉ የተለያዩ ቪዲዮችም ላይ በውዝዋዜው ትሳተፋለህ። በስልጠና የተገኘ ነው? በውዝዋዜው ስራ ውስጥ ማልፈሃል ወይስ እንዲሁ በግል ጥረት ያዳበርከው ተሰጥኦ ነው? ውዝዋዜን ስትነሳ እንግዲህ የምችላት ስንቻ አንድ ውዝዋዜ አለችኝ። ያቺ ውዝዋዜ የመጀመሪያ ጊዜ እነ ተወዛዋዦቹ ነዳኒ እየተወዛወዙ የሆነ ቦታ ላይ አብሬያቸው እንደገባ ብዬ እነሱ የሰሩትን ኮሪዮግራፊ ልል አልችልም። እኔ የምችላ ትቻለችን ብያቸው ነው እነሱ ያሉልኝ ያችን ፓርት ተወዛዋዥ ኛ አላውቅም። የውዝዋዜን ስልጠናም የለኝም። እንደ ባህሌፍ የሆነ ስፔሻል የሚያንቀሳቀስበት የሆነ ነገር አለው እያንዳንዱ ሰው እና ያችን ተጠቅሜ ነው ሄድኩት። ሌላኛውም ቪዲዮዎች ላይ ስመጣ

የቅርብ ስራዎች ውስጥ ጎልቶ እየተደመጠ ያለው ጭብጥ ሰላምና መከባበርን ሰባኪነት ይመስለኛል። ፍትሕ ናፋቂነትም አለበት። ወደ እነዚህ ሀሳብ ጭብጦች እንድትዞር ያደረገህ ምክንያቱ ምንድን ነው? ስለ ዘፈን ሀሳብህን የምትፈልገውን ነገርህን አንተ ባየህበት መነጽር ውስጥ ያየቸው ነገሮች የታዘብካቸው ነገሮች ነው የምትላቸው። ስፔሲፊክሊ ይህኛውን ነገር ልናገረው ይህኛውን ነገር ልበለው እያላልኩም። በዚህኛው ዘፈን ላይ ዘፈኖች ላይ ያሉት ግጥሞች ስነቃሎች ናቸው። የፍቅር ተወደደን ከመቀረጽ በፊት ግጥምና ዜማውን እየሰራው ላይ ከሳምንት አይነት በፊት እየጻፉኳቸው ነበር ግጥሞችን እና ስቱዲዮ ቅዳሜ ቀን ነገር ነው ሰኔ ውስጥ አካባቢ ነው ቅዳሜ ቀን ስቱዲዮ ሂጄ ሳምፕል ገብቼ ውርለት ጠዋት ከእንቅልፌ ስነሳ የሆነ የነበረ የፈሊጉ ላሉ የነበረው ግድያ ተከስቶ ነበረ። ለሊቱ ማለት ነው። ከዛ በኋላ የጨመርኩት ግጥም ቢኖር የነበር ሲጠፋ ይመስላል ያልነበረ የምትለው ግጥም ነው። ሌላው ደግሞ ሁሉ ከዛ ጊዜ የጻፍኩት ነገር ነው። ሰማር ከሆነ ሁኔታዎች ጋር ከነገሮች ጋር ተገናኝቶ ይሄ ነው ገብቷል እና ህመምህን ወይም ደግሞ ስሜትን አንተ የሚሰማህን ነገር በእኔ ቋንቋ ብለው ፐርሰናል ይሆናል እና ሞር ላይገባም ይችላል። ምን ለማለት ፈልጎ ነው የሚለውን ነገር ማለት ነው። ሰው እንደ የተሰማኝ ስሜት ባገኘኋቸው የስነ ቃል ግጥሞች ውስጥ ስላየሁኝ እራሴን እነሱን አድርጌ ዘፈንኩት። ቪዲዮ ዘፈኑ በተሰራ በአመቱ አካባቢ ነው ደግሞ መልሶ የወጣው ዘፈኑ ሰዎች

ጋቢና መዝናኛ ከአሜሪካ ድምፅ ይቀጥላል። የዛሬ ምሽት እንግዳችን ወጣቱ ሙዚቀኛ ኃይለ ኢየሱስ ፈይሳ ነው። የጀመርነውን ጨዋታ ከመቀጠላችን በፊት አጫጭር ዓለም አቀፋዊ ኪናዊ ወሬዎችን እንስማ። ዩቲዩብ የተሰኘው ማህበራዊ መገናኛ አውታር የጥቁር ድምፅ አበረታች መርሃ ግብር መጀመሩን አስታውቋል። የመርሃ ግብር የጥቁሮች ድምፅና እይታዎችን ለማበረታታት የተመሰረተ መሆኑ የተነገረለት ሲሆን ተቋሙ 100 ሚሊዮን ዶላር እንደመደበለትም ታውቋል። የመርሃ ግብር በመላ ዓለም የሚገኙ ጥቁር የኪነ ጥበብ ባለሙያዎችና ፈጣሪዎች የአበቡ ዘንድ እንደሚደግፍም የተቋሙ መግለጫ ያሳያል። ፈረንሳይ ከቤኒን የተዘረፉ 26 ቅርሶችን እንድትመልስ በሀገሪቱ ፓርላማ በኩል መወሰኗ ትልቅ ድል መሆኑን ቤኒን አስታውቃለች። የቤኒን ብሔራዊ ሙዚየም ኃላፊ አሌን ጉዶኖ ለፈረንሳይ ዓለም አቀፍ ራዲዮ ሲናገሩ ይህ የሕግ አውጪዎች ድጋፍ ለዓለም አቀፍ ትብብር ትልቅ ድል ነው። ሰምተውናል፣ ተረድተውናልም ብለዋል። እኒህ ቅርሶች ለቤኒን በአንድ ዓመት ውስጥ እንደሚመለሱ ይጠበቃል። እጅግ የተከበሩት የኢራን ድምፃዊና የመንግስቱም ተቺ ሞሐመድ ሬዛ ሻጃሪያን የቀብር ስነ ሥርዓት ባሳለፍነው ቅዳሜ ትሄራን ውስጥ ተፈጽሟል። አቀናባሪውና ድምፃዊው ሻጃሪያን ከካንሰር ጋር ሲያደርጉት የነበረው ትግል በቀደመው ሐሙስ ሲደመደም ሰማንያ ዓመታቸው ነበረ። የሀገሪቱን ባህላዊ ሙዚቃ ነፍስ የዘሩበት እንደሆነም ይነገራል። ዘገባው የሮይተርስ ነው። ከሙዚቃቸው መካከል ቀንጭ በንስማ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ደግሞ ወጣቱ ድምፃዊ ኃይለ ኢየሱስ ፈይሳ ነው። ከነሳ ነው አይቀር፣ ኃይሌ አንድ ሙግት ይነሳል። በአጠቃላይ ሙዚቃን በተመለከተ ማለት ነው። ሙዚቀኞች ወቅታዊ ጉዳዮችን በተመለከተ መዝፈን አለባቸው የሚሉ አሉ። በሌላ በኩል ደግሞ ወቅታዊ ሙዚቃዎች ወቅት ሲያልፍ ስለሚረሱ እነሱ ላይ ማተኮር የለባቸውም የሚሉም አሉ። አንተ በዚህ ሙግት ውስጥ የትኛውን ሀሳብ ትደግፋለህ? አርቲስት ማለት ሪስፖርሳጅ ማለት ነው ለእኔ በሚገባ አይበልኩም ማለት ነው። ስለዚህ ስምን ዝናን ከማግኘት አንጻር ወይም ደግሞ እሱ በሚናገረው እሱ በሚዘፍነው ዘፈን ውስጥ ለውጥን አመጣለሁ ወይም ደግሞ የድምፅ የህዝብን ድምፅ ወክዬ ዬ እናገራለሁ ብሎ የሚያስበውን ነገር ነው አርቲስት የሚሰራው ሰው ወይም ወቅታዊ የሆኑ ነገሮች ደግሞ ሲመጡ የተረዳውና በል ብሎ የሚልህ ነገር ካለ ሶኪግ በግድ ሲሆን ጥሩ አይደለም። ውስጥ በል ብሎ ሲልህና ሙሉ የሆነ ነገር ሲኖር አስታራቂ ሆነው ሲገኝ እስክድ እንደኔ እንደኔ አርቲስት ነፍሱ የተሰማውን ነገር መስራት አለበት። አርቲስት ስላየው ጉዳይ በደንብ በጥልቀት እስኪገባው ድረስ ሀሳቡን ማሸት ማመላለስ፣ ከወጣ በኋላ ደግሞ ጥቁ ምንድን ነው የሚሉት ነገሮችን ማየት አለበት ኤቭሪ ታይም የሆነ የሆነ ጉዳይ ሲኖር የሆነ ወቅታ የሆነ ነገር ሲኖሩ ድምፅ አለኝ፣ ዜማ እሰራለሁ፣ መጽሐፍ ይቻላል ብሎ ማለቱ ጎልም የለውም ታርጌትም አልነበረውም። እና መጀመሪያ ማለት ነው በል ብሎት የሚሰማው ነገር ኖሮ ከተባለ ፃሜ የመጨረሻው ደግሞ ታርጌት አስታራ የሆነ ነገር ከሆነ ወቅታዊ ነገሮች ላይም አርቲስት ቢዘፍን አርቲስት መጀመሪያ ነፍሱን መስማት አለበት። በመቀጠል እሱ የተሰማውን ስሜት ለሰዎች ከማስተላለፉ በፊት ጎል ቢኖረው ያነጣጠረበት ያለመበት ቦታ የመጨረሻው ምንድን ነው የሚለውን ነገር ቢሰሙት ሊያመጣ የሚችለው ነገር ምንድን ነው የሚለውን ነገር አስበውበት ቢሆን ወቅታዊ ነገር ላይ ቢሰሩ ችግር የለውም። በቅርቡ ለአባትህ ማስታወሻ የሆነ ሙዚቃ ተጫውተሃል በኦሮሚኛ ቋንቋ ቪዲዮው ላይ እንግዲህ በመማሪያ ክፍሎች ውስጥ የምናያቸው ሰዎችም አሉ ከአባትህ ጋር ቪዲዮውን የሚያዘጋጀው አንተ ስለሆን የተሳተፉት ሰዎችስ እነማን ናቸው በነገራችን ላይ በርሲሳ ስለ አስተማሪ ነው የዘፈኑ ሀሳብ ስለ መምህር መምህር ማለት ዶክተሩን፣ ኢንጂነሩን፣ ፓይለቱን የተማረውን ኃይል ወይም ደግሞ ሀገርን ሊያሳድግ የሚችለውን ኃይል ያስተማረው ሰውዬ ነው። ዊዝ በጣም በጣም ትንሽ በሆነች ወርሃዊ ደሞዝ ሀገር የገነባ ሰው ነው መምህር ማለት። መምህራኖች ያስተማሯቸው ሰዎች ናቸው። አዳዲስ ፈጠራዎች ቢፈጠሩ በአስተማሪዎች የተማሩ ሰዎች ናቸው። ስለዚህ ለነዚህ ነገሮች ሁሉ ስራ መሰረት የመጀመሪያው መምህር ነው አስተማሪ ነው መምህር ነው እና ያ መምህር ምንድነው ሌባ የማይሰርቀው እሳት የማያቃጥለው ሀብት ነው ሰጥቶን ያለፈው ወንድሙኛ እኛ እዚህ ድረስ ነው እና ሁሌ አባቴ መምህር ነው የቀለም አስተማሪ አስተማሪ ያልሰባት ስምንተኛ ክፍል በቴሌቪዥን ላይ የምትመለከቱ ወላጅ አባቴ ነው መምህር ፈይሳ ባላል ሰላሳ ዘጠኝ እስከ አርባ አመት አካባቢ ለማስተማር ህይወት ላይ የኖረ ሰው ነው። ብዙ ትውልዶችን አስተምሯል። ስለዚህ ሰው እንደ አባትነቱ እጅግ መልካም የሆነ አባት፣ አርያ የሆነ አባት፣ እየመከረ የሚያኖር ሳይሆን እየኖረ የሚያሳይ ትልቅ መምህር ነው ለኔ አባቴ እና ስለዚህ ሰውዬ ማለት የምችለው ነገር ምንም ነገር የለም። ትልቅ ዛሬ ያገኘሁትን ነገር ፋያም የሆነ መልካም ልጅ ከሆንኩኝ ጥሩ ዜጋ ከሆንኩኝ በምሰራውም ስራ ላይ ያለኝ ያገኘው ስርከፍ ካለ ስፒከር ዘፌም እና ጥሩ መምህሬ አመሰግናለሁ ማለት እፈልጋለሁ። እና በዚህ ተጀምሮ ዘፈኑን ሰራን። የምትመለከታቸው እዛ ክፍል ውስጥ አሉት ልጆች የኔ ተራናሾች ናቸው። ከመጀመሪያ ከተነስታ ካወራችሁ ያወራችሁ የወንድሜ ባለቤት ነች። እሱ እዚህ ይልም ወደ ውጭ ሀገር ነው ያለው። እሱን ወክላ ነሱ የምታወራው። ሌሎቹ በሙሉ ተራናሾች ናቸው። ሁሉም ተነስተው ያመሰግኑት ነው የምትመለከት በላይ እና በህይወቴ ማድረግ ከምፈልጋቸው ነገሮች መካከል አንዱ ይሄ ነበረ። እግዚአብሔር ፍቃድ ደግሞ ይሄ ሆኖልኛል። የዘፈኑ ሀሳብ ግን ያው ስለ መምህር ነው። ቀለም ትምህርት ላስተማሩ ሳይማሩ ላስተማሩ አባትና ፈንዱም ቤቶች የትምህርትን ጠቀሜታ አውቀው እንጀራ ጋግረውም ውሃ ሸጠውም ልጆቻቸው ወደ ትምህርት ቤት የላኩት እነሱ እያረሱ በባለወዳቸው እየሄዱ ለልጆቻቸው ሸራ ጫማ ገዝተው ወደ ትምህርት ቤት የላኩት ሰዎች የትምህርትን የመማርን ትልቅነት አውቀው ነው እና እነዛ ሰዎች ልጆቻቸው እንዳደረጉት ይሄ ዘፈን ለሁሉም ሰዎች መልካም ያደረጉልን ሰዎች ይሁን ብያለው። you <laughs> ለመስራት ስላስብካቸው ጥቂት ነገሮች ንገረን። እንግዲህ ሁሌ በስራ ላይ ነኝ። ቤ አሁን ሊገራሱ ቤ ቅጭዬ ያለና ሁሌ ሞክራለሁኝ እሰራለሁኝ። ልክ ቅድም እንደነገርኩ ብለው ወይ ብዘፍ ነው የሆነ ነገር ማስተላለፍ እችላለሁኝ። ፖዘቲቭ የሆነ ኤነርጂ ማስተላለፍ እችላለሁኝ። ሰሚዎችም ላይ የሆነ ነገር መፍጠር እችላለሁ ብዬ ያሰብኩባቸው ነገሮችን ለመፍጠር ስለ እየሰራ ነው እና ዘፈን ጀስት ዝም ብሎ ተመስጠን ሆና ዘፈን ሰርተን የምናወጣው ነገር አይደለም። ና ከባድ ከባድ ሙያ ነው። ከባድ እንትን ነው፣ ፕሮፌሽን ነው። ዜማው፣ አሬንጅመንቱ፣ ሚክሲንግ ማስተሪንጉ፣ ቪዲዮ እስኪሰራ ድረስ እነዚህ ነገሮች ሙሉ እስኪሰሩ ድረስ ሎንግ ታይም። ከዛ በፊት ደግሞ ዘፈን የሚባለውን ነገር ለመስራት ሀሳብ አግኝቶ ዘፈን ለመስራት ያ ደግሞ የተገኘውን ሀሳብ በትክክል ለመጨረስ ቴክ ታይም። ግን አሁን የተጀመሩ ነገሮች አሉ። ሆፍሊ እንግዲህ እንደ ሰው ሀሳብ በዚህ አመት ውስጥ ላይ ወደ የሚደርሱ ነገሮች አይጠፉም። እግዚአብሔር ከፈቀደ ደግሞ በዚህ አመት መጨረሻ አካባቢ ደግሞ ሁለተኛውን አልበም አስባለሁ። ብዙ ጊዜ የማሰኩርበት እንዲመጣልኝ ማለት የምፈልገው ሀሳብ ምንድነው መሰለህ? ሁሉም ሰዎች ችግር ፈተና ያጋጥማቸዋል። ሁሉም ሰዎች ሞ እንደ ሰውነት ነገር ሊያጋጥመኛል። ግን እንደ አርቲስት እኔ የመለስኩበትን የገጠመኝን ነገር የተወጣሁበትን ጉዳይ ነው መሰል የምፈልገው እንጂ የደረሰብኝ ችግር መሰን አልፈልግም። ስለዚህ ከዚህም በኋላ አተኩረው ሞኝ ያሸነፍኩትን ወይም ደግሞ ገጥሞኝ ያለፍኩበትን ጉዳይ በጥበብ ውስጥ የሆነ ነው መግለጽ ነው ፈልገው ባጭ ነው። I'm

ድምፃዊ ኃይለ ኢየሱስ ፈይሳን በእጅጉ አመሰግናለሁ። አድማጮች፣ የዛሬው የጋቢና መዝናኛ መርሃ ግብር በዚህ ተጠናቋል። ሀብታሙ ስዩም መሰናደውን እየመራሁ አብሬያችሁ ቆይቻለሁ። ኤልያስ አስማረ የመርሃ ግብሩ አቀናባሪ ነው። ሰለሞን አባተ ደግሞ የዕለቱ ዋና አዘጋጅ ነበረ። መልካም ምሽት። ye marka da shi I'm not be a good a I'm me,